ቀጣዩ ዘገባ ወደ ማሊ የሚወስደን ይሆናል። ማሊ ውስጥ የሚገኙ የሱፊ እስልምና መሪዎች አክራሪነትን በመዋጋት ላይ መሆናቸው ተገልጿል። መሪዎቹ ለዚህ ዓላማ በጋራ በፈጠሩት ሕብረት የተሰባሰቡ ሲሆኑ በውጭ ኃይሎች የሚረዱ ያሏቸው አክራሪ መምህራንና ተቋማት የማሊን ወጣት ሙስሊሞች እያግባቡና አቅጣጫ እያሳቱ መሆናቸውንም ይናገራሉ። ከባማኮ የደረሰንን የካትሪና ሆዬን ዘገባ አዲሱ አበበ ነው ይህንንም ይዞ የሚቀርበው ሸሪፍ ኦስማኒ ማዳኒ። ማዕከላዊ ማሊ ውስጥ በሚገኘው የሴጎ ዋናው መስጊድ የጸሎቱን ስነስርዓት እየመሩ ናቸው። ሃይደር ብዙውን ጊዜ አርብ አርብ በተለያዩ ከተሞች የሚገኙ አዳዲስ መስጊዶችን እየተዘዋወሩ ይመለከታሉ። ሌሎችም የሱፊ መሪዎች እንዲሁ ያደርጋሉ። በጋራ የፈጠሩትንም ስብስብ የሙስሊም መንፈሳዊ መሪዎች ህብረት ብለውታል። ሃይደር እንደሚሉት በውጭ ኃይሎች የሚታገዙ የሃይማኖት ድርጅቶች በአብዛኛው የሚደገፉት ከባሕረ ሰላጤው አገሮች በሚላክ ገንዘብ ነው። በድርጅቶቹ ውስጥ ያሉት አክራሪ መምህራን አዲስ ርዕዮተ ዓለም ወደ ማሊ እንዳስገቡም ገልጠዋል። እነዚህ መምህራን ባማኮ ውስጥ ወጣቱን በተሳሳተ መንገድ እየመሩ መሆናቸውን ሃይደር ሲያስረዱ፣ የማያምን ሰው በመግደል ገነት ውስጥ ጥቅም እንደሚገኝ ያስተምራሉ ብለዋል። አንድ ሰው ለገደለ አንድ ቪላ፣ ሁለት ሰዎችን ለገደለ ሁለት ቪላ ይጠብቀዋል የሚል ትምህርት እንደሚሰጡ ሃይደር አመልክተዋል። እኛ ግን መግደል እስልምና አለመሆኑን እንናገራለንም ብለዋል። አሚናታ ዲያቢ ደቡባዊ ማሊ ውስጥ ከሚገኘው ሳን መንደር የሃይደርን ትምህርት ለማድመጥ ሄዳለች። እውነተኛ እስላም በሌላው ሰው ላይ ክርስቲያን ይሁን ሙስሊም ጉዳት አይፈጽምም። ይህንን ነው ሃይደር ያስተማሩን ነው ያለችው አሚናታ ዲያቢ። የሙስሊም መንፈሳዊ መሪዎች ህብረት የተሰኘው ስብስብ አባላት ማሊ ውስጥ የሚገኙ አንዳንድ በውጭ ኃይሎች የሚረዱ ድርጅቶች ወጣቱን አክራሪ የሚያደርግ የውሃቢ እምነት እያስታጠቁት ነው ይላሉ። ከእነዚህ የውጭ እርዳታ ሰጪዎች መካከል አንዱ አልፋሩቅ ይባላል። ባለፈው ዓመት በዊኪሊክስ ይፋ የሆነው የሳውዲ ዲፕሎማቲክ መልእክት አልፋሩቅ ገንዘቡን የሚያገኘው ከሳውዲ አረቢያ መሆኑን ጽፏል። አልፋሩቅ እርዳታውን ከቱርክ ከኩዌትና ከእንግሊዝ ለጋሾችም እንደሚያገኝ ጠቅሷል። መንግስታዊ ያልሆነው ድርጅት ማሊ ውስጥ መስጊዶች ትምህርት ቤቶችና የጤና ተቋማት ይገነባል። አልፋሩቅ ባማኮ ውስጥ የሚገኘውን የሳህል ዩኒቨርሲቲንም ረድቷል። በዚህ ዩኒቨርስቲ ተማሪዎች የእስልምና ጥናቶች፣ አረብኛና የኮምፒውተር ስልጠና ይሰጣቸዋል። ብዙዎቹም አረብኛ ተናጋሪ ወደሆኑ አገሮች በተለይም ወደ ሳውዲ አረቢያ ነው የሚላኩት። ካዲጃቱ ሲሴ የመጨረሻው የሦስተኛ ዓመት ተማሪ ነች። እርሷና ሌሎች ራሶቻቸውን ወይንም ጭንቅላቶቻቸውን የሸፈኑ የተከናነቡ ሴት ተማሪዎች ከወንዶቹ ተለይተው በክፍሉ በስተመጨረሻ ተቀምጠዋል። ወንድ ጓደኛዬ ሪያድ ውስጥ በሚገኘው ዩኒቨርሲቲ ሻሪያ እያጠና ነው። ሥራ ካገኘሁና ቤተሰብም ከፈቀደ እርሱ ጋር ለመቀላቀል ወደዚያው ሄዳለሁ ነው ያለችው። ሳሲ በማኮ አካባቢ የሚገኙ ኢማሞች ለቪኦኤ በሰጡት ቃል የአረብኛ ትምህርቶች ቁርአንን የማንበብና የመተርጎም ስልጠናዎች በብዛት እንደሚያስፈልጉ ይናገራሉ። የሙስሊም መንፈሳዊ መሪዎች ሕብረት እንደሚስማማበት በእነዚህ ትምህርት ቤቶች ስለሚሰጡት ስልጠናዎች መንግስት በቅርብ መከታተል ይኖርበታል። ማሊ ደግሞ ሃይማኖታዊ የመንግስት ስርዓት ስለሌላት መንግስቱ ሃይማኖታዊ ሥርዓት ሊደለድል አይችልም። እንደኛ ብለማ? አ አሎ ሜ ለ ፖፕላሲዮን ኦን የሃይማኖት ጉዳዮች ሚኒስትር ቲየርኖ አማዱ ዲያሎ ማሊ ይላሉ ድሃ አገር ነች። እነዚህ ቡድኖች ደግሞ ትምህርት ቤቶችና መስጊዶች እየገነቡ ናቸው። ለሕዝቡም መንግሥታቸው ያልሰጣቸውን አገልግሎት እየሰጡ ናቸው። ድሃ ገበሬ ልጁን ለትምህርት ወደ ባሕረ ሰላጤው አገሮች እንዲልክ ረድተዋል ብለዋል። ዲያሎ ለቪኦኤ በሰጡት ቃል ግን ጥንቃቄ ማድረግ አስፈላጊ መሆኑን ያሰምሩበታል። አንዳንድ የሃይማኖት መሪዎች ደግሞ የሕግ ጋጋታ መልስ አይሆንም ነው የሚሉት። የማሊ ከፍተኛው እስላማዊ ምክር ቤት ፕሬዝዳንት ሞሐመድ ዲኮ ሳውዲ አረቢያና ሞሪቴኒያ ውስጥ የሰለጠኑ ታዋቂ የውሃቢ ምሁር ናቸው። አክራሪነት መስጊድ ውስጥ የምንማረው ወይም መስጊድ ውስጥ የተወለደ ሳይሆን አስተሳሰብ ነው የሚሉት ዲኮ አስተማሪዎችን ማገድ፣ ማህበረሰቡ መስጊድ እንዳይሰራ ማወክ፣ ወይም እንደ የጤና አገልግሎትና የትምህርት ዶግማ የመሰሉ እድሎችን መከልከል መልሶ ራስን የሚጎዳና አክራሪዎችን የሚጠቅም ነው ብለዋል። አንዳንዶች ደግሞ የስልምና ትምህርት አክራሪነትን ለመቋቋም ፍቱን መድኃኒት ነው ሲሉ ይከራከራሉ። ባለፈው አመት የሞሮኮ መንግስት ራባት ውስጥ በሃያ ሚሊዮን ዶላር ወጪ አንድ የኢማሞች ማሰልጠኛ ትምህርት ቤት ከፍቷል። ወደ አምስት መቶ የሚሆኑቱ ተማሪዎች ከማሊ ሲሆኑ አሸባሪነትንና አክራሪነትን እንደምን መቋቋም እንደሚቻል የሁለት ዓመት ሥልጠና በመውሰር ላይ መሆናቸውም ታውቋል።